በራችን በስደተኞች እየተንኳኳ ነው። ኬላ ድንበራችንም ባልታወቁ ባዕዶች እየተደፈረ ነው። ስለዚህ ተጨናንቀናል የሚለው ዜና ሚስተር ዮሐን ኦትማር የዩኒቨርሲቲ መምህሩ ትክክል አይደለም ይላሉ በገፍ አንድ አህጉርን አቋርጠው ወደ ሌላ አህጉር የሚፈልሱ ስደተኞች ካልተጋነነ በስተቀር ቁጥራቸው ይህን ያህል ብዙ አይደለም አብዛኛው ስደተኛ ሩቅ ቦታ ሳይሄድ እዚያው በዚያው በአካባቢው ከአንዱ ቦታ ሸሽቶ ወደ ሌላ ቦታ ዞር ብሎ መጠጊያውን የሚፈልግ ነው ግፋ ቢል መንደሩን ጥሎ ወደ ጎረቤት ሀገር የሚዘልቀውም ጥቂቱ ነው ይህ በመሆኑ እንደምንም ብሎ ከደቡብ አውጉር ወደ ሰሜን ተንቀሳቅሶ እዚህ አውሮፓ የሚደርሰው የስደተኛ ቁጥር በጣም ትንሽ ነው። አብዛኛዎቹ ስደተኞች እዚሁ አውሮፓ የሚኖሩ የጎረቤት መንግሥታት አገር ሰዎች ናቸው። ከደቡቡ ዓለም ወደ እኛ የሚፈልሱት ቁጥራቸው ሲነጻጸር ይህን ያህልም አይደለም። ይህን ማለት ግን በርሊን ከተማ ላይ እንደተሰማው የስደተኛው ቁጥር በዓለም ዙሪያ ቀነሰ ማለት አይደለም። በቅርቡ የወጣው የተባበሩት መንግሥታት ድርጅት ጥናት እንደሚመሰክረው የስደተኛው ቁጥር በዓለም ዙሪያ እየጨመረ ሄደዋል። ከሁለት መቶ ሰላሳ ሚሊዮን ሰው በላይ መንደሩና ቤቱን ጥሎ ወደ ሌላ ቦታ ሸሽቶ ነፍሱን ለማዳን አምልጧል። ከዚያ ውስጥ ወደ 21 ሚሊዮኑ ለሚጠጉት ሰዎች የተባበሩት መንግሥታት ድርጅት የስደተኛ መብታቸውን አውቆ መጠለያ እንዳገኙም በጥናቱ ላይ ዘግበዋል። ከ60 ሚሊዮን በላይ የሚሆኑት ሰዎች ደግሞ የሚደርስባቸውን ክትትል ፈርተው ወይም ተፈናቅለው ወዲያና ወዲህ በአገራቸው ውስጥ አሁንም እንደሚንከራተቱም ይኸው ድርጅት ጽፈዋል። ደፍረው ድንበር አቋርጠው አንዳንዶቹ ወደ ጎረቤት ሀገር ሸሽተው እንደገቡም ለማወቅ ተችለዋል። የእነሱም ቁጥር ጥናቱ እንደሚለው 20 ሚሊዮን ደርሰዋል። በሚሊዮን የሚቆጠሩ ሰዎች መንደራቸውና ቤታቸውን ጥለው በሚሰደዱበት አካባቢ የአውሮፓ መንግስታት ለነሱ ምንም ሊያደርጉላቸው አይችሉም። እንደምናየው ጦርነቶችና ግጭቶች፣ የፖለቲካ ክትትልም በያለበት ተስፋፍተዋል። ይህ ጉዳይም መረለቆ እንደሚታየው ዩክሬንም ድረስ ዘልቆ ገብተዋል። ለዚህ ሁሉ ችግር መፍትሄ ለማቅረብ ደግሞ እንደ ጀርመን ላሉት መንግስታት ቀላል ሳይሆን፣ ሁኔታው አመች አይደለም፣ ከባድ ነው። ትናንት ለጋዜጠኞች እዚህ የቀረበው ጥናት እዚህ ጀርመን ሀገር የደረሱትንና የገቡትን ስደተኞች ምን እናድርጋቸው ለሚለው አከራካሪ ጥያቄ መልስ ለመስጠት ሲመለከቱት ሙከራ ያደርጋል። አንዳንዶቹ ፖለቲከኞች ወደ መጡበት አገር መልሰን እናባራቸው ሲሉ በርሊን ላይ እንደተሰማው፣ ሌላው ይህ ጥናት እዚህ የደረሱትን ስደተኞች ምን እናደርጋቸው ለሚለው ጥያቄ ከብዙ በጥቂቱ መልስ ይሰጠናል። በጋራ እንዴት አድርገንም አብረን እንኑር በሚለውን ጉዳይ ላይ እንድንነጋገርበትና እንድንወያይበትም ጥናቱ ይረዳል የሚለው አስተያየት አብሮ ትላንት ተሰንዝሯል። እዚህ ላልደረሱት፣ ነገር ግን በሽሽት ላይ አሁን ለሚገኙት ከ200 ሚሊዮን በላይ ለሆኑት ስደተኞች ስለ እነሱ ጣድል ጥናቱ ምንም ያቀረበው ተጨባጭ መፍትሄ የለም። ቁጥራቸው እየጨመረ ይሄዳል። ያኔ ደግሞ ጉድ እንሰማ ይሆናል ጉድ እናይም ይሆናል። ይልማሌ ሚካኤል ዶቸቨለ ራዲዮ ጣቢያ كبرلين كتمام